ፕሬዚደንት ዶናልድ ትራምፕ እና ተፎካካሪያቸው የቀድሞ ምክትል ፕሬዚደንት ጆ ባይደን የመጨረሻውን የምርጫ ዘመቻቸውን በተወሰነ አሻሚ ግዛቶች የሚገኙ መራጮችን ድምፅ ለማስገኘት ተዘዋውረው ሲቀሰቅሱ ከርመዋል። ይህን አስመልክቶ የአሜሪካ ድምፅ ዘጋቢ ብራያን ፓደን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። የዴሞክራቲክ ፓርቲ ተፎካካሪ እጩ የሆኑት ጆ ባይደን ከመጨረሻዎቹ የምርጫ ዘመቻዎቻቸው መካከል አንደኛውን ያሳለፉት በኦሃዮ፣ ፔንሰልቬኒያ ነው። ለመነሳት ጊዜው አሁን ነው። ዲሞክራሲያችንን የምናስመልስበትም ጊዜው አሁን ነው። ይህን ማድረግ እንችላለን። እኛ እንደዚህ አይደለንም፣ ከዚህ የተሻለነን በአስተያየት ሰብሳቢው ሪል ክሊር ፖለቲክስ መሰረት ባይደን በፔንሰልቬኒያ በአራት ነጥብ እየመሩ ነው። ይሁን እንጂ ባለፈው የ2016 ምርጫ ትራምፕ በዚህ ያህል እየተበለጡም ምርጫውን አሸንፈዋል። ፕሬዚደንት ትራምፕ በበኩላቸው ባለፈው እሁድ በፍሎሪዳ የቀሰቀሱ ሲሆን ተንታኞች እንደሚሉት ትራምፕ ድል መቀዳጀት ከፈለጉ የፍሎሪዳ ግዛትን የግድ ማሸነፍ አለባቸው። እንደዚህ ያለ የህዝብ ብዛት ከየት አያገኙም። ማንም እንደዚያ ያለ ብዙ ህዝብ የሚያገኝ የለም። እንደዚህ ያለ ብዙ ህዝብ ሊያገኝ የሚችል ማን እንደሆነ ታውቃላችሁ አይደለም? በቅርብ የተሰበሰቡ የህዝብ አስተያየት ድምጾች እንደሚያሳዩት ትራምፕና ባይደን በፍሎሪዳ መሳ ለመሳ ናቸው። ፕሬዚደንት ትራምፕ ትናንት ሰኞ በኖርዝ ካሮላይና፣ ሚሽጋን፣ ዊስካንሰን እና በፔንስልቬኒያ ተገኝተዋል። እነዚህ ክፍለ ግዛቶች ባለፈው የ2016ቱ ምርጫ ያሸነፉባቸው ግዛቶች ናቸው። በዚህ ዓመት ግን ወይም ተቀራራቢ ይሆናሉ ወይም ወደ ባይደን ያጋድላሉ እየተባሉ ነው። ባይደን ዋነኛው ትኩረታቸው ትራምፕ በዩናይትድ ስቴትስ እንደገና ያገረሸውን የኮሮና ቫይረስ ወረርሽኝን ያስተናገዱበትን ደካማ መንገድ አንስቶ ማሳጣቱ ላይ አድርገዋል። ትራምፕም በበኩላቸው ከኮቪድ በፊት የነበረውን ማለፊያ የኢኮኖሚ እድገት በማንሳት ባይደን ታክስ እንደሚጨምሩና ስራ አጥነትን እንደሚያባብሱ ያነሳሉ። 95 ሚሊዮን በላይ የሚሆኑ መራጮች አስቀድመው ድምፃቸውን በተለያየ መንገድ የሰጡ ሲሆን በዚህ ዓመት የመራጮች ቁጥር በታሪክ ከፍተኛውን ድርሻ ይይዛል ተብሎ ተገምቷል። ተገኝቷል። ተንታኞች እንደሚሉት አስቀድሞ ድምጽ ከሰጡት ውስጥ አብዛኞቹ ዲሞክራቶች እንደሆኑ ሲነገር፣ በዛሬው ዕለት በብዛት ይወጣሉ የተባሉት ሪፐብሊካን ደግሞ የተፈጠረውን ክፍተት በመሙላት ትራምፕን ያግዛሉ ተብሎ ይጠበቃል። በድምጽ ቆጠራው መዘግየት ሳቢያ የምርጫው ውጤት በዛሬው ምሽት ላይነገር የሚችልበት አጋጣሚ ሊኖር ስለሚችል አሸናፊው በእለቱ ላይገለጽ ይችላል የሚልም ነገር እየተሰማ ነው።